በዚህ ሳምንት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከታዮች አብይ ወይንም የፋሲካ ጾም ጀምረዋል። ለቀጣይ ሁለት ወራት ጽሞና፣ ጸሎትና ጾም የሚነግስባቸው ጊዜያትን እንደሚያሳልፉ ይጠበቃል። እንደዚህ ባለው ጊዜ በተደጋጋሚ ከሚሰሙ የሙዚቃ መሳሪያዎች አንዱ በገና ነው። ይህንን መሳሪያ ለመማር ከብቁ ባለሙያዎች መጠጋት እንደ ነገሩም ማስተማሪያ ስፍራዎችን ማሰስ ይጠይቃል። ይህንን በተወሰነ መንገድ ለመቀየር የወጠነ አንድ ወጣት በመቀጠል አስተዋውቃችኋለሁ። መሃል ላይ መሆን የለበትም። ወደ መሃል መምህር አቤል ተስፋዬ ይባላል። ከአንጋፋ የበገና ደርዳሪዎች ጋር በመሆን የበገና አደራደር ክህሎት፣ ትውፊታዊና ሃይማኖታዊ ዳራውን እያስተማረ ይገኛል። ከመምህር አቤል ጋር የነበረኝ አጭር ቆይታ የተጀመረው የበገና አደራደርን በዩቲዩብ መስኮት ለማስተማር እንዴት እንደተነሳሳ በመጠየቅ ነበር። በተለያየ ዓለማት ላይ ያሉ ሰዎች በገናን መማር ይፈልጋሉ። የበገና መዝሙሮቼን እየሰሙ በገና እንዴት መማር እንዳለባቸውና ምን ምን ማድረግ እንዳለባቸው ይጠይቁኝ ነበር። እና በዚህ ሂደት ያለው የተሻለው እሳቤ ያው በሲዲ መስራት ነው። በሲዲ ደግሞ ለመስራት ግዴታ ተሰርቶ ተደራሽ አይሆንም። ምክንያቱም ማህበራዊ ድረ ገጽ ላይ ካልወጣ በስተቀር የተደራሽነቱን ብዙ ጊዜ ያጣል። ስለዚህ የተሻለው ደግሞ አማራጭ ያው ዩትዩብ ነው እና በዛ ምክንያት በማህቶ ቲዩብ ላይ ይሄንን ነገር ለህዝቡ እንዲዳረስ የማድረጉ ስራ ጀመርን ማለት ነው እና ካለው ከህዝቡ ጥያቄ የተነሳ ነው ይህን ነገር ላደርግ የቻልኩት እንግዲህ። ሌላው ልዩ ነገር ደግሞ በዚህ በገና በመደርደር ጥበብ ውስጥ እጅግ ስመገናና ከሆኑት ሰዎች ጋር ማብረህ በትምህርት ውስጥ እንዲያግዙህ እያደረግክ ነው። ጋሻለሙ አጋን ማንሳት እንችላለን። በአንተና በእሳቸው መካከል የዕድሜ ልዩነት አለ እና ያን ልዩነት አጥብቦ አንድ ላይ እንደዚህ የተሻለ ትምህርት ለመስጠት ለማድረግ የሄድክበትን ሂደት እስቲ ዞር ብላ አስቃኝን። በመጀመሪያ ላይ ሀሳቡ ሲነሳ ትንሽ ይከብድ ነበረ። ይሄንን ሀሳብ ማንሳት በራሱ ያው ራሱ የቻለ አዲስ ሀሳብ ነው። እስከዛሬ ያልተሞከረ እስከዛሬ ያልተደረገ ነገር ነው። ያው ግጭት ይፈጥራል። ምሳሌ አሁን እኔ ተነስቼ ከመሬት ተነስቼ ዛሬ በገናውን ኢንተርኔት ላይ ልለቀው ነው የማስተማሩን ሂደት ምናምን የሚለውን ነገር ስገልጽ ለብዙ ሰዎች ብዙ ጊዜ ያው ግራ የሚያጋባና የሆነ የማያሳምን ነበር። ግን ችግሩን አሁን ያለውን ቅድም ከዚህ በፊት አሁን ያልኩን ነገር ስናገር ግን ብዙ ሰዎች የመቀበል አይነት ነገር አመጡ። በተለይ አሁን መጋቤ ስብአት አለም ዋጋ በጥልቀት በረጅም ረጅም ጊዜ ነው የሰጀብን። በነገራችን ላይ አንደኛ ይህንን ነገር ተደራሽነቱን በተሻለ በተሻለ መልኩ ከማብቃት አንጻር እንደገና ደግሞ ይህንንም ነገር እሳቸው ድጋፍ እንዲያደርጉ ከነሱ የተማርነውን ነገር ሳይከለስ ሳይበረዝ ለማቆየት በይበልጥ ከነሱ እግር ስር ሆነን ብዙ ነገር እየተመካከርን ባለው የስራ ሁኔታ ላይ በጣም ሰፖርት አድርገውኛል። በዚህ አጋጣሚ እሳቸውንም በጣም አድርጌ አመሰግናለሁ። እና እሳቸው ግን መጀመሪያ ላይ የነበራቸውን ያው ቀድም እንዳልኩ ገና እንደነገርኳቸው ትንሽ ግራ አጋብቷቸው ነበር። ዓላማው እንደገና ደግሞ ሀሳቡን ጥቅሙን ስነግራቸው ግን የዚህ እንደውም ይበልጥ እንደውም እሳቸው አንተ የእኛን ስራ ነው እየሰራህ ያለኸው አይነት ነገር ነው ብለው ያነሱትና በጣም በቅንነት በጣም በመልካም እሳቤ ነው ይህን ነገር ሰፖርት ያደረጉኝ እና አልቆ እንደምታየው ወይም አልቆ እንደታየው አይደለም። በጣም ረጅም ጊዜ ፈጅቷል። ከሁለት ዓመት በላይ ፈጅቷል። በነገራችን ላይ ይህንን ማስተማሪያ ለመስራት ማለት ነው። መምህር አበል እንግዲህ፣ የበገና ነገር ሲነሳ ከሃይማኖት ጋር የሚገናኝ ነገር አለ፣ ከትውፊትም ጋር የሚገናኝ ነገር አለ። ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከታዮች ብቻ ናቸው ወይ ይህን ነገር መማር የሚገባቸው ብለው የሚጠይቁ አሉ። እንደው በአጠቃላይም በገናን እኔ አሁን መማር ያለብኝ በምን ምክንያት ነው ብለው የሚያስቡ ኢትዮጵያዊ ወጣቶች ይኖራሉ። ካለው ትውፊታዊ ፋይዳ ጋር አያይዘህ እስኪ የተወሰኑ ነገሮችን በለን። በገና ያው በቅዱስ መጽሐፍ ላይ የሚገኝ መንፈሳዊ የዜማ መሳሪያ ነው፣ እና ይህን የዜማ መሳሪያ ብዙ ሰዎች እንዳልከው መማር ይፈልጋሉ። ያው ተሰጦ ይፈልጋል፣ የእግዚአብሔር ፍቃድ ይፈልጋል። ክለኛው የቅዱስ ዳዊት በገና ኢትዮጵያ ውስጥ ነው ያለው። ቅዱስ ዳዊት ይደረድረው የነበረውን በገና ደግሞ እኛ ነው እየደረደር ያለ ነው። አሁን በአሁኑ ሰዓት ላይ ወጣቱ ፍላጎት አለው፣ ይማራል። ከዚያ ውጭ ግን ያው የእምነት ጉዳይ ላይ ግን ስንመጣ እስካሁን ድረስ ኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናት ይህንን ትምህርት እየሰጠችለት በባለቤትነት ስለዚህ፣ ያንን ይህንን እንደገና ለመማር ያው ግዴታ ያው የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ መሆን መቻል አለበት አለበለዛ ትንሽ ያስቸግራል ከዚያ ውጭ ግን ማህበራዊ ፋይዳውና መንፈሳዊ ፋይዳውን ስታይ በነጋሻ ለመዋጋ መዝሙር ላይ ያየነው ነገር ነው ያ ነገር ምንድን ነው የነሱ የእነሱ መዝሙር አለማዊ ነገር ወይም ደግሞ ስለ ሀገር ጉዳይ ለምሳሌ ስለ ና አፄ ቴዎድሮስ ተደርድሯል ማህበራዊ ፋይዳ አለው ሰዎችን ያሳርቃል ወቅት ወቅት የነበረው ነገር ላይ እያነሳ በገናው በግጥም እየተደረገ ብዙ ይዜማል፣ ይደረደራል። ለምሳሌ አባ ግራይ ሞተ የሆዴ ወዳጅ፣ የሚያበላይን ጮማ፣ የሚያጠጣይን ጠጅ የሚል ግጥም አለ እና ያንን ስናይ ይሄ ማህበራዊ ፋይዳ ያለው ነገር ነው። ከዚያ ውጭ ደግሞ እንደነ ስለ ቅዱስ እግዚአብሔር የፈጣሪያችንን የመድኃኒታችን የኢየሱስ ክርስቶስን ህማም እያሰበ ደግሞ የህማሙን ነገር የሚያነሱ መዝሙሮች አሉ። ያንን ደግሞ ስናይ ያው መንፈሳዊ ዳራውን ያሳየናል ማለት ነው። በአጠቃላይ ደግሞ ስንጠቀልለው ደግሞ በገናን ለሰው ልጅ የአእምሮ ጤንነት ትልቅ ትልቅ ጠቃሚነት አለ። ያረጋጋል፣ ያጽናናል። በገና አንድ ሰው ሰምቶ ዝም የማይልበት ምንም ምክንያት የለም። ወጣቶች ደግሞ በዚህ ሰዓት ወጣቶች ብዙ ጊዜያቸውን አልባሌ ቦታ ላይ ከማሳለፍ በማይሆን ነገር ለምሳሌ እኔ አንድ የምቃወመው ነገር አለ። አንድ ወጣት ኢትዮጵያዊ ያገሩን ባህል ማወቅ አለበት ብዬ ማምን ሰው ለምን ነጮቹን ስታይ በየቤታቸው ፒያኖ፣ ሳክስፎን፣ ኦርጋን ምናምን ይኖራል እኛ ለምንድነው? ወጣቶች የኢትዮጵያ ወጣቶች ግን በአሁኑ ሰዓት ፒያኖ ይዞ መሄድ እንደ ቄንጥ ወይም ደግሞ እንደ ፋሽን መሆን የለበትም። በአንጻሩ ደግሞ የተሻለ የሚሆነው ወጣቱ የራሱን ባህል ለምሳሌ መሰንቆ ለምሳሌ በገና ቢዝ ቢማር ቢደረድር ይሄን ነገር ቢያውቅ አንደኛ በህይወቱ ይጠቀማል፣ ሁለተኛ ነገር ደግሞ የሀገሩን ባህል ያሳድጋል፣ ለዓለምን ያስተዋውቃል። መምህር አቤል ተስፋዬ በቀጣይ ጊዜያት መሰል የበገና ድርደራ ትምህርቶችን በዩቲዩብ ላይ ማስተማር እንደሚቀጥል አክሎ ነግሮናል። ለነበረን ምጥን ቆይታ እጅግ በጣም አመሰግናለሁ።